ዶክተር እማየነች ስዩም በቪክቶሪያ ኢትዮጵያውያን ሴቶች ህብረት ፕሬዚደንት፣ በዚህ ሳምንት መጨረሻ ላይ የ2020 የህብረቱን ማጠቃለያ ስብሰባ ካሄዳቸዋል የስብሰባ ዋነኛ አላማ በተለይ ያተኮረባቸው ዋና አበይት አጀንዳዎች ወይም ጉዳዮች ምን ነበሩ? በቅድሚያ ይህን እድል ስለሰጠኸኝ በእኔና በድርጅት ስም አንተና ኤስ ቢ ኤስ ስንላ ግን እንወዳለው ካሳሁን የኢትዮጵያ ውመንስ አላያንስ በትላንትናው ቀን ያደረግነው ዝግጅት በሁለት ሺ ሀያ በኮቪድ ምክንያት ሎክዳውን ከሆን ጀምሮ ያለ ያደረግናቸውን ኢቬንት እና በትላንትናውም ቀን ድርጅቱ በጣም ኢምፖርታንት ነው ብሎ በህብረተሰባችን ወይም አጠቃላይ በብዙ አገሮች ያለውን ችግር በማየት ኦንላይን ሴኪሪቲ እና ዘ ኢምፓክት ኦፍ ሶሻል ሚዲያ ኦን ሜንታል ሄልዝ ነው። ይህንንም ለማካናወን ሁለት ባለሙያችን አሳትፈን ነበር። አንደኛው ባለሙያ ዶክተር አሰፋ አስተሾመ ይባላሉ። ከቪክቶሪያ ዩኒቨርሲቲ ሌክቸረር ናቸው። ሌላው ደግሞ ዶክተር ገላይ ታደሰ የሚባሉ በፐርዝ ነዋሪ የሆኑ እሳቸውም በሜንታል ሄልስ ፕሮፌሽን ለረጅም ጊዜ ያገለገሉ ናቸው እና ሁለቱም ባለሙያዎች በማምጣት ለህብረተሰባችን ያላቸውን እውቀት እንዲያካፍሉ ነው። ካሳሁን እስካሁን ከምሰጡት ግልጋሎቶች በተጨማሪ እናንተ ህብረተሰቡን እንደምታገለግሉ ሁሉ አባላቱም ደግሞ ህብረቱን ያገለግላሉ። በይህንንም አስመልክቶ ለሶስት ኢትዮጵያውያን ሴቶች በትላንትና ሁለት ሽልማት ሰጥታችኋል። ያንን የሽልማት ስነስርዓት ለማከናወን የወደዳችሁት ለምንድን ነው? ለአባላቶቹ ሽልማት መስጠቱ ፋይዳው ምን ይሆናል? ሊመረጡ የበቁትስ በምን አይነት አስተዋጽኦዎቻቸው ነው? እሺ፣ ካሳሁን ዋናው በትላንቱ ቀን እንደነገርኩህ የፕሮግራሙ ዋና አላማ ኦንላይን ሴፍቲ ሶሻል ሚዲያ ወሜንታል ሄልዝ ላይ የሚያመጣው እና የዚህም የፕሮግራም ትልቁ ሜሴጅ ልናስተላልፍ የፈለግ ነው። ሶሻል ሚዲያ እና ሌሎችም በኦንላይን የሚደረጉ ነገሮች ፖዘቲቭም ኔጌቲቭም ሳይድ አላቸው። በጣም አስግቶን ትምህርቱን ልናስተላልፍ የፈለግ ነው። በአሁን ሰዓት በህብረተሰባችንም ሆነ በብዙ ቦታዎች የሶሻል ሚዲያን በአግባቡ ባለመጠቀም በህብረተሰባችንም ሆነ እኛም በተጨማሪ በሀገራችን ላይ የሚያመጣውን ዳሜጅ በማየት ትምህርት ለመስጠት ነው። እነኚህ ሁለቱ የኢትዮጵያ ውመንስ አላያንስ ሜምበር የሆኑና አንዷ እህታችን የኤስቢኤስ ጋዜጠኛ ሆነችን የመረጥንበት በሎክዳውን ጊዜ በጣም ሰዎች በቤታቸው ሎክድ ሆነው ብቸኝነት በሚያስጠቃይባቸው ጊዜ የመቶ ሀያ አምስት ፎሎወር ያለን ቫይበር ግሩፕ አለን። በዛ ቫይበር ግሩፕ ውስጥ ኤቭሪዴይ እንገናኝ ነበር። እነኚህ ሁለት እህቶቻችን በሜምበርነታቸው ከሚያደርጉት አስተዋጽኦ በተጨማሪ ቫይበር ግሩፑን ላይቭ በማድረግ ትምህርታዊ የሆኑትን እውቀታቸውን ሼር በማድረግ እየጻፉ አላችሁ ሆይ እንዴነን እየተባሉ የሚያስቁ የሚያዝናኑ ከብቸኝነት ሰውን እንዲያላቅቁ የሚችሉ ብዙ አይነት አክቲቪቲዎች የሚያደርጉ አክቲቭ እህቶቻችን ናቸው። ከዚህም በተጨማሪ ለምሳሌ ሰው ብዙም ላቀው ይችላል። እኛ ሞር ኦፍ ሞቲቪየት ለማድረግ የፈለግ ነው። ሰዎች አሪኦኬ የሚለውን ሰው ዝም ካለ እየተደዋወሉ የሚጠያየቁበት እና የሚገናኙበት ፎረም በመሆኑ ዋናው ደግሞ እኛ የምንፈልገው ፖዘቲቭ ኢንፍሉዌንስ መልካም ነገርን ሶሻል ሚዲያን የመሰዳደቢያ መጥፎ ነገር የማስተላለፊያ መድረክ ሳይሆን ሶሻል ሚዲያን ፖዘቲቭ ቲንኪንግ ሰዎች እንዲያስተላልፉበት የምንፈለገው ፎረም ሆነው በዛ ትልቅ ሚና ተጫውተዋል። ኦንዘቶ ፖዛት ህብረታችን እንዲያድግ በአባልነታቸው በአንድ አባል በመሆን የሚያስፈልገውን ማንኛውም አስተዋጽኦ በሜንበርሱ በመክፈል ከማንም በላይ አፕ ቱ ዴት የሆኑ ሁለቱ ሜንበሮች ናቸው። ሌሎችም አሉ ለነገሩ እና በነኚ ሜንበሮቻችንን ሞቲቬት ለማድረግ እና ለህብረተሰባችን ሌሎችን ምሳሌ እንዲሆኑ ነው የመረጥ ናቸው ሌላው በዚሁ አጋጣሚ ደግሞ አንድ የመረጥና ትዊታችን ማርታ ጨጋ የኤስቢኤስ ጆርናሊስት ናት። እሷም ኖት ኦንሊ በዚህ በኮቪዱ ብቻ ሳይሆን ከተመሰረትንበት ጀምሮ እኛን ቪዚብል እንደሆ የኢትዮጵያ ውመንስ አላያንስ አክቲቭ ሆኖ በምንሰራቸው ስራዎች ሁሉ እየወጡ ለህብረተሰቡ እንዲታዩ እየተከታተለች የጆርናሊዝም ስራዋን ስታንጸባርቅልን ቆይታለች እና ይህም ሚዲያ ራሱ ፓርት ኦፍ የሶሻል ሚዲያም ሆነ ሜንስትሪም ሚዲያም ቢሆንም የሚዲያው አካል ስለሆነ ሚዲያዎችን ለመልካም ነገር እንጠቀምባቸው የሚለውን ለማንጸባረቅ ያደረግነው ነው ነው። አክኖሌጅመንቱ በእርግጥ በፌብርዋሪ አስራ ሶስት በተካሄደው በዚሁ የእናንተ የአስተምህሮት መድረክ ላይ ያነሳችሁት፣ በተለይ ኦንላይን ደህንነትን ወይም ጥንቃቄን አስመልክቶ አንዱ እሱ ነው። እንደዚሁ የማህበራዊ ሚዲያ አጠቃቀምን በተመለከተ በዛ ላይ አባላት ምን አይነት ግንዛቤ ጨብጠዋል? ይህንን የመወያያ ርዕስነት ስለመምረጥ ያስባችሁበት ከምን አኳያ ነው? በእርግጥ ይህንን ማንም እንኳን እኛ የእኛ ድርጅት ዋናው ዓላማ ዩኒቲን ለማምጣት ነው። የእኛ ድርጅት አንደኛውና ዋነኛው ኦብጀክቲቭ በሃይማኖት ሳንለያይ፣ በዘር ሳንለያይ፣ በፖለቲካ ሳንለያይ ባለንበት ሀገር ውስጥ ልጆቻችንን በፍቅር የማሳደግ ሕብረተሰቡን ለማንቀሳቀስ ያለ ድርጅት ነው እና ልጆቻችን እዚህ ሀገር እስካሉ ድረስ ምንም አይነት ሆኑ ምንም በእኛ መካከል ያለው ዲፈረንስ ልጆቹ ፌስ ከሚያደረጉት ጋር የሚያገናኘው ነገር የለም እና ለልጆቻችን አገሪቱና ህብረተሰቡ መልካም እንዲሆንላቸውን ለማስተማር ነው እና በአሁኑ ሰዓት እኛ ብቻ አይደለንም። ማንም ኢትዮጵያዊ ማንም ምልህ በሌላውም ራሱ በአሜሪካ ኤሌክሽንም እንደምታየው ሶሻል ሚዲያ በጣም ከፖዘቲቭ ነገሩ ወደ ዲስትራክቲቭ ነገር እየመጣ ነው። እዚህም አካባቢ እንደምታውቀው አንዳንድ በሶሻል ሚዲያ በዘር በሃይማኖት ልጆችን ሁሉ ኢንቮልቭ የሚያደርግ ነገር ስላለ ሰዎች ሶሻል ሚዲያ ዛሬ ከምናረገው ነገ የሚያስቀምጠውን ነገር ስለማያውቁ የዛን ግንዛቤ አድርገው ፖስት በምናረጋቸው ነገሮች ላይ ነገ ሀሳባችንን እንኳን ብንቀይር ሪከርድ ሆኖ የሚቀመጥ ነገር ስለሆነ ከሞራሉ የወደቀ ሕብረተሰብ ተብለን ተወቃች እንዳንሆን ግንዛቤ እንዲያደርጉ እና በሜንታል ሄልዝ ላይ በወጣቱ በልጆቻችን ላይ ደግሞ ልጆቹ ገና ጨቅላ ናቸው። ሀሳብና የእኛን ስሜት በልጆቹ ላይ እያንጸባረቅን ልጆቻችንን ዳሜጅ ሜጅ እንዳናደረግናቸው እና ነገ ተወቃሽ እንዳንሆን ያንን ለማስገንዘብ ነው። በዛም ዶክተር አሰፋ ትልቅ ግንዛቤ ያደረገው ፌስቡክ የማጆሪቲ የሶሻል ሚዲያ የያዘው በምን አይነት ሁኔታ ኢንፎርሜሽን ስቶር እየተደረጉ እንደሚቀመጡ ዛሬ በቀልድ ያስቀመጥናቸው ነገሮች፣ ለምሳሌ በሀገራችን እንደምታውቀው በትርክት ከአምስት መቶ ዓመት ከሁለት መቶ ዓመት በፊት እንዲሆናል እየተባሉ አንዳንዱ ዶክመንትድ ያልሆነ ነገሮች ነው። በአሁኑ ሰዓት እርስ በርሳችን ምንጣላው እና አሁን ግን ያለው በሶሻል ሚዲያ ዶክመንትድ የሆነ ኢንፎርሜሽን ነው ለፊውቸር ጄኔሬሽን እያስቀመጥ ነው ያለ ነው። መልካም ነገሩ ይሳየው ግን መጥፎ ነገሮች ነገር ይበርት የማናደርጋቸው ስለሆነ ሰዎች ያንን ግንዛቤ አድርገው ራሳቸውን ቆም ብለው እንዲያስቡ ግንዛቤ ለመስጠት ነው። ያ ደግሞ ከሜንታል ሄልስ ጋር የሚያያዝ ነገር ስለሆነ ዲፕሬሽን፣ ከዛም በላይ እንደውም በወጣቶቹ በልጆቹ ላይ ይሄ የፖለቲካው ነገር ከዛም ብትወጣ ለልጆቹ ላይ ብዙ አይነት በሶሻል ሚዲያ የሚተላለፉ ነገሮች አሉና ከነኛ ግንዛቤ አድርገው ትምህርት እንዲወስዱ ነው። እና ዋናው የእኛ ዓላማችን የልጆቻችንን ሴፍቲና የወደፊት ሁኔታቸውን በማሰብ ነው። ከሄዳችሁት ስብሰባ የ2020 የስራ ክንውን ማጠቃለያ ነው። በሁለት ሺህ ሀያ አንኳር ከሚባሉ ግልጋሎቶቻችሁ ባከል በዋቢነት የሚነቀሱ ላብነት የሚጠቀሱ ምን ይሆናሉ? በጣም ጥሩ ጥያቄ ነው። ካሳሁን ሪል ኮራ ብዬ መናገር የምፈልገውና ህብረተሰቡ ያያቸው ነገሮች መጀመሪያ እንዳልኩ ያቀረብነው ነገር ሶሻል ሚዲያ እንዴት አድርገም በበጎ ነገሩ እንጠቀመው ለሚለው አንዱ ምሳሌ ይሆናል ብዬ የማስበው በመጀመሪያው፣ ለምሳሌ ከኖርዝ አሜሪካ አንድ ባለሙያ የሜሬጅ ካውንስለር የሆነና በጣም ጥሩ ስም ያለው በዚህ ሞባይል ላይ ጋብዘን ጤናማ ቤተሰብ ለጤናማ ህብረተሰብ በሚል ትምህርት እንዲሰጥ አድርገናል። በዛ ጊዜ ወደ ዘጠና በላይ ሰዎች በዙም ተሳትፈዋል። ኦቨር ፎር ታውዘንድ ፒፕል ፎሎ አድርገዋል። ማለት ያ በአለም አቀፍ ደረጃ ራሱ አይሪሜምበር ከሳውዲ አረቢያ ድረስ ሰዎች እየደወሉ አናግረነው ነው ነበር። ይሄን አስተማሪ የት አግኝተ ነው ለእኛም ትምህርት የሚሰጥ ያ አንደኛው ነው። ሁለተኛም አሁንም በዚሁ በሶሻል ሚዲያ በዙም ከዩኬ በሜንታል ሄልዝ ላይ እንደኛ መሰል ኮሚኒቲ ከምሰራ እህታችንና እንዲሁም ዶክተር ገላይ እሱንም በከፐርዝ በመጋበት ስለ ሜንታል ሄልዝ እና በህብረተሰባችን ላይ የሚያመጣው ምን ምን ናቸው ኮዞቹ ዴት አድር መጠንቀቅ እንችላለን በሚል ትምህርት እንዲሰጥ አድርገናል። ከዛም በሶስተኛ ደረጃ እንዲሁም በኮቪድ ውስጥ እንዳለን አንዳንድ ጊዜ ሰዎች በፋይናንሺያል እውቀቱ ሳይኖራቸው ከመንግስት የሚሰጠውንም ድጋፍ ለራሳቸውም ጥንቃቄ እንዲያደርጉ በፋይናንሽያል ሊትረሲ ላይ እንዲሁም አንድ ህበህታችን በሙያ እንድታስተምር አድርገናል። በተጨማሪም በኢምፕሎይመንት ኤሪያ ላይ የምትሰራ አንድ እህታችን እንዲሁም በዛው ቀን አንድ ላይ ስለ ኢምፕሎይመንት ኦፖርቹኒቲ እንዴት አድርገው ወገኖቻችን አክሰስ እንደሚያገኙ ትምህርት ተሰጥቷል። እነኚህ በባለሙያዎች የተሰጡ ትምህርቶች ሲሆኑ እንደገና ደግሞ እራሱ ህብረተሰባችንን ዙሙ እንዴት ነው ሎክዳውኑ እንዴት እየሆናቸው ነው ለማለት በተለያየ ሁኔታ ላይ ያሉ የህብረተሰባችን ክፍሎች፣ በቢዝነስ ውስጥ ያሉ ሰዎች፣ ልጆቻቸውን ቤት ሉክ አፍተር የሚያደርጉ እናቶች፣ ሪሰንት ማይግራንት እነገና ደግሞ እንዲሁም በዩዝ ወርከር ላይ የሚሰራ አንድ ወንድማችን ወጣቶቹን በአሁኑ ሰዓት በዚህ በሎክዳውን እንዴት ናቸው ማለት እነኚህ ዲስከስ እንዲያደርጉና ለህብረተሰቡ ሼር እንዳደርጉ ፓናል ዲስከሽን አዘጋጅተን ነበረ። ሌላው ደስ የሚለው እንደገና ዊትራይ ቱሪች ወንዶች ወንድሞቻችን እንዴት ሎክዳውን አደረጋችሁ በሚል በዩቲብ የራሳቸውን ኢንተርቪው አድርገናቸው በዩቲብ ለቀናል። ሴቶች ቤቶቻችን በሎክዳውን ያላቸውን ኤክስፒሪየንስ፣ ሴቶች ምን ይላሉ ስለ ኮቪድ ሎክዳውን የሚለውንም እሱንም ኢንተርቪው አድርገናል ለቀናል። እንደገና ዋት ኪድ ሴስ የሚለውንም እሱንም በኪድ ኤክስፒሪየንስን ላስት ዊክ ነው እንደውም ፓብሊሽ አድርገናል ይሄ ይሄ ሞር ኦፍ ኮቪድ እና በአካባቢው ያለውን በመመልከት ነው። ዘ ፖዘቲቭ ሳይድ ኦፍ ሶሻል ሚዲያ ለበጎ የተጠቀምንበት ነው። ሌላም እንደገና እንደምታውቀው ኮቪድ በየጊዜው ዲፓርትመንት ኦፍ ሄልዝ አናውንስ የሚያደርገውን በአማርኛ እየተረጎምን በፌስቡካችን በቫይበር ግሩፓችን ለህብረተሰባችን ስናሰራጭ ቆይተናል። ሌላም እና ዋናው ደግሞ በዚህ አጋጣሚ እየተቸገሩ ወገኖቻችንን ብዙም ባይሆን በአቅማችን ጥሩ ነው የሚለው ፈንድሬስ እያደረግን ህብረተሰባችንን አንድ እናት እዚህ ሀገር መጥተው ታመውሳቸውንም ለመርዳት አድርገናል። አንድ ወንድማችን እንዲሁም እስር ቤት ሆኖ ወደ አገር ቤት ዲፖርት ሲደረግ እሱንም በድርጅቱ ስም ከኮሚኒቲዎች ጋር ተባብረን ረርተናል። እንደገና ደግሞ ለሀገራችን ዋናው ኮቪድ በተነሳበት ጊዜ ጀስት የፈርስት እንትን በማድረግ ለሀገራችንም እንደዚሁ አቅማችን አድርገናል። ሌላም ሌላም ነገሮችን ኮንትሪቢት እያደረግን ይሄ ሁሉ በኦንላይን ነው የምናደርገው እና ኦንላይን ኮምፕሊትሊ ነጌቲቭ ነው ማለት አይደለም። በአግባቡ ከተጠቀምንበት እና እነኝ እነኝን የመሳሰሉ አንዳንድ ጊዜ ደግሞ በተቸገሩ ሰዎች በኮሚኒቲ ውስጥ አንዳንድ ሰፖርት ሌተር ሲጠይቁ ሰፖርት ሌተር በመስጠት በእንደዚህ መልኩ ዓመቱን በመልካም አሳልፈነዋል ማለት እችላለሁኝ። ለእናንተ ለህብረቱ አባላትም ሆነ በመላው አውስትራሊያ ለሚገኙ ኢትዮጵያውያን ሴቶች የሚወዱት መልዕክት ምን ይሆናል? እኔ በአውስትራሊያ እንዲሁም በመላው ዓለም እንዲሁም ለኢትዮጵያ ወገኖቼ ላስተላልፈው የምፈልገው ነገር እኛ ኢትዮጵያን ፍቅርን ከሰበክን በፍቅር ብዙ ነገሮችን መለወጥ እንችላለን። ጥላቻ ለጊዜው የገነነ ነገር ቢሆንም፣ ጥፋቱ የከፋ ቢሆንም ግን መጨረሻው አምርም የሚወድቅ ነገር ነው እና መላው ወገኖቼ ያለንን ዲፈረንስ ወደኋላ ትተን እንደገና ደግሞ በጨዋ መልኩ ተቀምጠን ብንነጋገር እና ራሳችንን በታዛቢዎች ፊት ከምንጥል ለህብረተሰባችን እና ለልጆቻችን መልካም ታሪክን ጥለን ብናልፍ ደስ ይለኛል። እኔ አንዳንድ ጊዜ እንደውም ቅድም የረሳሁት ነገር የምፈራው በሶሻል ሚዲያ ያለው ስድብ እና አንዳንድ አስቀያሚ ነገሮችን በማይ ጊዜ በአማርኛ የሚጻፉትን አምግላ ደላለው ነጮቼን ነገር ባለማንበባቸው ዚያገር የኖርነውን ሰዎች በምን መልኩ ያዩን ነበረ? እንዲህ አይነት የወረርን ሰዎች ነን ብለው ራሱ ለእኛ የሚሰጡን ሬስፔክት ይታየኛል። እና ወገኖቼ፣ በሶሻል ሚዲያም ሆነ በምንም፣ እስቲ ረጋ ብለን ቁጭ ብለን እንመልከተው። የምንቀያየራቸው ልዩነት ይኖራል። በልዩነታችን ተከባብረን ለልጆቻችን ትምህርት የሆነውን ነገር ሞራሊ የወደቀ ነገር ባናስተምራቸው ብዬ ነው የምለው እና አሁንም የምለው ከጥላቻ ወጥን ፍቅርን እየሰበክን በሶሻል ሚዲያ ልጆቻችን እናሳደግ ነው ምለው። ካሳሁን ዶክተር ባየነሽ ስዩም በቪክቶሪያ ኢትዮጵያውያን ሴቶች ህብረት ፕሬዚደንት፣ ስለ ቃለ ምልልሱ እናመሰግናለን። ካሳሁን ይህንን እድለኔም ስለሰጠኝ፣ እኛም አሁንም በኦንላይን ነው የምንገናኘው፣ እያመሰገንኩኝ እግዚአብሔር ስጥልኝ ይላለኝ። ታንኪዩ እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።